የባህል መድረክ በሙዚቃችን ልናስተላልፍ የፈለግነው መልእክት ሰላም ነው። ሙዚቃንም እንወዳለን ነው መልእክታችን። ባለፈው ሰሞን በበርሊን ከተማ ለ17ኛ ጊዜ በተዘጋጀው የወጣት የረቂቅ ሙዚቃ ድግስ ላይ ከሶሪያ የመጣው ሙዚቀኛ የተናገረውን ነበር ያደመጥነው። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ጦርነት፣ ሰቆቃ፣ እንግልትና ሞት የየዕለት ክስተት በሆነበት በሶሪያ ሙዚቃ መሳሪያ ከእጃቸው ሳይለይ በሙዚቃ ሰላምን የሚያስተጋቡ ከተለያዩ የአረብ ሀገራት የተሰባሰቡ ወጣቶች መካከል የተሳተፈው ሶሪያዊው ባግሃኒ ራድሃ ይገኝበታል። የዶቸቨለው ጌሮሽሊስ በርሊን ከአረብ ሀገራት በተሰባሰቡ ወጣቶች የተካሄደውን የረቂቅ ሙዚቃ ድግስ አይቶ የዘገበውን በዕለቱ ዝግጅታችን ሰብሰብ አድርገን ይዘን ቀርበናል። መልካም ቆይታ። Berlin, it's uh, very beautiful. Berlin, it's a great city. What is that I like. Uh... በርሊን ኢስ ሶ ግሬት። አልጀሪያውያኑ ወጣት የረቂቅ ሙዚቃ ቀማሪዎች በአንድ ድምፅ በርሊን በጣም ውብ ነው ሲሉ ነበር የገለጹት። ሙዚቃን ለሰላም እንጫወታለን በሚል መርህ ወጣት አልጀራውያን ራምሃስ ኖስሁድ እና ባግሃኒ ራድሃ በርሊን ላይ ባቀረቡት የሙዚቃ መድረክም ሆነ የሙዚቃ ታዳሚው እንዲሁም በከተማዋ ተማርከዋል። ወጣት አልጀራውያኑ ሙዚቀኞች የጀርመን መዲና በርሊን ተስማምቷቸዋል። ከሰሜን አልጀሪያ የመጡት እነዚሁ ሙዚቀኞች እንደሚሉት ከሆነ እኛ ሀገር እንደሚታየው አይነት ግርግር በርሊን ላይ አይታይም። ከሀገራችን ከተማ ጋር በርሊንን ስናስተያይ ጸጥ ያለች ሰላማዊ ከተማ ነች ባይ ናቸው። ሙዚቀኞቹ ራምህስ እና ባግሃኒ የሚተዋወቁት በሀገራቸው በአልጀሪያ ነው። ያንግ ዩሮ ክላሲክ በተሰኘ በርሊን ላይ የተዘጋጀው የሬቂቅ ሙዚቃ ፌስቲቫል ላይ ሙዚቃን እንዲያቀርቡ የግብዣ ወረቀት ሲደርሳቸው ደስታቸው ወደር አልነበረውም። ለ17ተኛ ጊዜ በርሊን ላይ በተካሄደው የወጣት ኦርኬስትራ ቡድን የሙዚቃ ፌስቲቫል ላይ ከአረብ ሀገራት ወጣት ሙዚቀኞች ሲካፈሉ ይህ ለሁለተኛ ጊዜ ነው። ከስምንት አረብ ሀገራት የተሰባሰቡት 63 ወጣት ሙዚቀኞች በርሊን ለ17ተኛ ጊዜ በተዘጋጀው የረቂቅ ሙዚቃ መድረክ ላይ ሙዚቃቸውን ለማቅረብ ከጠዋት እስከ ምሽት ድረስ ሲለማመዱ ቆይተዋል። ከአልጀሪያ ለመጡት ወጣት ሙዚቀኞች ራህማስና ለባጋሃኒ የበርሊኑ የሙሉ ቀን የሙዚቃ ልምምድ ከባድ ነበረ። በርሊን ከተማ መውጫ ላይ በሚገኝ አንድ ትምህርት ቤት አዳራሽ ውስጥ በጀርመናዊው የረቂቅ ሙዚቃ አዋቂ ሃይነር ቦልማን በመመራት በመድረክ ሊያቀርቡት የተዘጋጁትን ሙዚቃ ለአንድ ሳምንት ነው ሲለማመዱ የከረሙት። ወጣቶቹ ከሙሉ ቀን ልምምድ በኋላ በእርግጥም እጅግ በመድከማቸው በርሊን ከተማን በምሽት ለማየት አቅም አልነበራቸውም። ምንም እንኳ የ27 ዓመቷ ዋሽንት መሰሉን የሙዚቃ መሳሪያ ተጫዋችና የ25 ዓመቱ የባዝ ሙዚቃ ተጫዋች በርሊን ከተማን በምሽት ለማየት ቢወዱም፣ ከስምንት የአረብ ሀገራት የተሰባሰቡት እነዚህ ወጣት የረቂቅ ሙዚቃ ተጫዋቾች ከአንድ ሳምንቱ የጋራ ልምምድ በኋላ ለተመልካች ዝግጅታቸውን አቅርበዋል። የታዋቂው የአሚር ካፊር የአሊ ኦስማን የሙዚቃ ስራዎች እንዲሁም የዮሐንስ በርሃምስ የሙዚቃ ስራዎች በወጣቶቹ ሙዚቀኞች በመድረክ ቀርበዋል። ይህ ብዙ ድካም የፈሰሰበት ሙዚቃ በመድረክ ሲቀርብም በእድምተኛው እጅግ ተወዷል፣ ከፍተኛ ጭብጨባንም ተቸረዋል። ከአልጀሪያ የመጣቸው ሙዚቀኛ ራመስ እንደምትለው ሙዚቃን የሚጫወተው ለሰላም ነው። ኢትስ ግሬት ቢኮዝ በእውነቱ በጣም ጥሩ ነበረ። ሙዚቃውን የተጫወትነውም ለሰላም ነው። ምክንያቱም ሁሉም የአረብ ሀገራት ሙዚቀኞቻቸውን ልከው በበርሊኑ የረቂቅ ሙዚቃ መድረክ ተሳትፈዋል። ሙዚቃንም ተጫውተው አሳይተዋል። ሀገራቱ እንዲወክሏቸው ወጣት ሙዚቀኞችን ልከዋል። የአረብ ሀገራቱም በአንድነት ሆነው ለዓለም ሙዚቃቸውን አስተዋውቀዋል። ግድያ ግድያ፣ ጦርነት፣ ሽብር ብቻ እንዳለ ስለሚነገርለት ስለ መካከለኛው ምስራቅ አካባቢ በሙዚቃ ሌላ ግንዛቤ፣ ሌላ ስዕልን ለማስጨበጥ ነው የምፈልገው ስትልም ትገልጻለች። ሙዚቀኛ ሐሰን ኦባይድ የመጣው ደም አፋሳሽ ጦርነት ከሚታይበት በርካታ የሰብአዊ መብት ከሚጣስበት ሰዎች ይህንኑ ሰቆቃ ሸሽተው አገራቸውን ጥለው ከተሰደዱበት ከሶሪያዋ መዲና ከደማስቆ ነው። የ21 ዓመቱ ሐሰን በሶሪያ የሙዚቃ ከፍተኛ ተቋም የቫዮሊን ሙዚቃ መሳሪያ አጨዋወትን ተምሯል። ቫዮሊን የሙዚቃ መሳሪያው ከእጁ የማይለየው ሐሰን በሶሪያ ባለው ጦርነት መንፈሴ ሁሌም እንደተረበሸ ነው ሲል ይናገራል ቀን ተቀን ጦርነት፣ የቦምብ ድብደባ ጩኸት፣ ሰቆቃና ሞት በጣም አሰቃቂ ጉዞ ሲል ሐሰን የሀገሩን ወቅታዊ ሁኔታ ይገልጻል። በሙዚቃችን ልናስተላልፍ የፈለግነው መልእክት ሰላም ነው። ሙዚቃንም እንወዳለን ነው መልእክታችን። ሙዚቃ ለሐሰን ሁሉም ነገር ነው። ከሙዚቃ ቡድኑ ጋር ለሰላም ሙዚቃ የተጫወተባት በርሊን ከተማም ለመዝናናት ለረፍት የሄደባት ያህል ነው የተሰማው ጀርመን ሕይወት ይታያል ሲል በጀርመን ቆይታው ስላየውና ስለተሰማው አጠር አድርጎ ለመግለጽ ይሞክራል ሐሰን ወደ ጀርመን የመጣው ለአንድ ሳምንት የሙዚቃ ልምምድና ከዚያም ለአስራ ሰባተኛ ጊዜ በተዘጋጀው ያንግ ይሮ ክላሲክ የረቂቅ ሙዚቃ መድረክ ላይ ሙዚቃን በጀርመን ለሚገኙ የረቂቅ ሙዚቃ አፍቃሪዎች ለማሳየት ሲሆን አብሮት በመድረክ የነበረው የአገሩ ልጅና እኩያው ሙዚቀኛ ካይስ ደግሞ ከወንድሙ ጋር ወደ ጀርመን መጥቶ በስደተኝነት መኖር ከጀመረ አንድ ዓመት ሆኖታል። ካይስ ከሀገሩ የተሰደደው በጦርነቱ ምክንያት ብቻ ሳይሆን በሀገሩ በሶሪያ የትምህርት የስልጠና ጉዳይን በተመለከተ እጅግ አሳሳቢ ደረጃ ላይ በመሆኑ ምክንያት እንደሆነ ነው የገለጸው። እንደ ካይስ ይኖርበትና ይማርበት በነበረው በደማስቆ የሙዚቃ ከፍተኛ ተቋም የሚገኙ የውጭ ሀገር የሙዚቃ ምሁራን ሁሉ በሀገሪቱ በተከሰተው ጦርነት ሰበብ እየሸሹ ወደ ሀገራቸው ተመልሰዋል። የሙዚቃ መማሪያ ተቋሙም ተዘግቷል። በተለይ ከሩሲያ የመጡት የተባሉት የሙዚቃ ምሁራን ከሶሪያ ወደ ሀገራቸው መመለሳቸውን ካይስ ይገልጻል። ጦርነቱ ከመጀመሩ በፊት የሩሲያ የሙዚቃ ፕሮፌሰሮች የሙዚቃ አስተማሪዎቻችን ነበሩ። በዚህ በሁለት ዓመት ውስጥ እነዚያ የሩሲያ የሙዚቃ ምሁራን ሁሉ ሀገሪቱን ለቀው ወጥተዋል። ስለዚህም አንድም በሙዚቃ ሙያ ምሁር የለንም። የሙዚቃ እውቀታችን በሩሲያኑ የሙዚቃ ምሁራን ላይ የተመሰረተ ነበረ። ለእያንዳንዱ የሙዚቃ መሳሪያ ምሁራን ነበሩ። የኔ የሙዚቃ መምህር የነበረው የሙዚቃ ፕሮፌሰር ወደ ሀገሩ ከተመለሰ በኋላ አንድ ሶሪያዊ የቫዮሊን ሙዚቃ መሳሪያና ተጫዋች አስተምረኝ ነበረ፣ ግን ምንም ያክል የተማርኩት ነገር የለም። ሩሲያውያን ምሁራን ቢኖሩ ኖሮ ጥሩ ነበረ። በሶሪያ ያለው የሙዚቃ ተቋምም ተዘግቷል። It's like the, the institute had collapsed. Um. እንዲያም ሆኖ በአንድ መድረክ ሙዚቃን ያቀረቡት የአንድ ሀገር ልጆቹ ካይስና ሀሰን በጀርመን አብሮ ቆይታቸው ተደስተዋል። በእንዲህ አይነት መልኩና በዚህ አይነት ደረጃ ሙዚቃን ስናቀርብ የመጀመሪያችን ነው ሲሉም ተናግረዋል። በበርሊኑ የረቂቅ ሙዚቃ መድረክ ላይ ሙዚቃን ከተጫወቱት 63 ተሳታፊዎች መካከል አብዛኞቹ የመጡት ከግብጽ ነው። በቁርቁሮሳውያኑ 2006 ዓ ም የካይሮ የረቂቅ ሙዚቃ ቡድን መስራችና የካይሮ የረቂ ረቂቅ ሙዚቃ ኮንሰርቫተሪ ዋና ተጠሪ ፋውዙ አልሻሚ በበርሊኑ ግዙፍ የአረብ ሀገራት የረቂቅ ሙዚቃ ትርኢት ላይ ተገኝተው ነበር። ዋናው ይላሉ ስለ በርሊኑ የረቂቅ ሙዚቃ ድግስ ፋውሻሚ ዋናው ከተለያዩ የአረብ ሀገራት የመጣን ሙዚቀኞች ተዋውቀን በአንድ ላይ ሙዚቃን በጋራ ማቅረብ መቻላችን ነው። በመድረኩ ከሶሪያ፣ ከግብፅ፣ ከአልጄሪያ፣ ከኢራቅና ከኩዌት የመጡና የተለያዩ የአጨዋወት ባህል የያዙ ሙዚቀኞች የቀረቡበት እንደሆነ ፋውዝ ሻሚ ተናግረዋል። አልጄሪያውያንና ግብፃውያን በጋራ ያሳየ ነው የአረብ ረቂቅ ሙዚቃን የአረብ ሀገር ባህልን ነው በዚህም በሙዚቃ ሰላም፣ ፍቅርን እንደምንፈልግ ለዓለም ለማሳየት ነው። ወጣት አረባውያኑ የረቂቅ ሙዚቃ ባለሙያዎች በርሊን ላይ ለአንድ ሳምንት የሙዚቃ ትርኢታቸውን ገና ለማሳየት ዝግጅት ላይ ሳሉ የመግቢያ ትኬቱ ተሸጠው ማለቁ ተነግሮለታል። ወጣቶቹም ከአንድ ሳምንት ከፍተኛ ስራ በኋላ ደስታ፣ ኩራት ታይቶባቸዋል። ወጣት ሙዚቀኞቹ ወደ መጡበት ለመመለስ በዝግጅት ላይ ናቸው። ከሶሪያ መዲና ደማስቆ በዚሁ መድረክ ላይ ለመገኘት ወደ በርሊን የመጣው ሀሰን ወደ ደማስቆ ለመመለስ በዝግጅት ላይ ይገኛል። ምንም እንኳ ሀገሩ በእርስ በርስ ጦርነት ውስጥ ብትሆንም ኪነጥበብን ይዞ ሀገሩ ህይወት እንድትስራ ጥረት በማድረጉ አድናቆትን ተችሯል። ልምድን አብሮነትን ቀስሞ ወደ ሀገሩ እንደሚመለስም ነው የተነገረለት። በሰሜናዊ ጀርመን ከወንድሙ ጋር በጥገኝነት መኖር የጀመረው ሶሪያዊ ሙዚቀኛ ካይስ በበኩሉ በቀጣይ ሃምቡርግ በሚገኘው የሙዚቃ ተቋም የቫዮሊን ሙዚቃ መሳሪያ አጨዋወትን ለመማር እቅድ ይዟል። አሁን የጀርመንኛ ቋንቋ እየተማርኩ ነው። በሃምቡርግ የሙዚቃ ትምህርት ቤት ተጋባዥ ተማሪ ነኝ። የመጨረሻ ሴሚስተር ትምህርት ላይ ይገኛለሁ። ቢሆንም ትምህርቴን በመቀጠል በሚቀጥለው ዓመት ትልቁን ፈተና መፈተን እፈልጋለሁ። በጀርመን ይህ ፈተና ከባድ ነው። እዚህ የሚገኙ ሶሪያውያን ከሌሎች የአረብ ሀገራት ሙዚቃ ጋር ምንም አይነት ተሞክሮ የላቸውም። እንዲህ አይነት መድረክ ለእኛም የመጀመሪያችን ነው ከግብፅ ከቱኒዚያ፣ አሊያም ከሌሎች የአረብ ሀገራት ከመጡ ሙዚቀኞች ጋር ስንጫወት የመጀመሪያችን ነው። ተሞክሮው ለእኛም ሌላ አይነት ሌላ ደረጃ ያለው ነው። አድማጮች፣ ሰሞኑን በዶቸቨለ የጀርመንኛውና የእንግሊዝኛው ድረገጽ ላይ ከወጡት አንባቢያን ካተኮሩባቸው ርሶች መካከል አንድ ልበላቸውና ዝግጅት የላጠናቅ ኩዊን በመባል የሚታወቀው የብሪታንያ የሮክ ሙዚቃ ባንድ አቀንቃኝ ፍሬድሪ መርኩሪ በኤድስ ቫይረስ ምክንያት የሳንባ በሽታ ይዞት ከዚህ ዓለም በሞት የተለየው በጎርጎሮሳውያኑ 1991 ዓ ም ነው። የብሪታንያው የሮክ ሙዚቃ አቀንቃኝ ፍሬድሪ ሜርኩሪ ሰባኛ የልደት በዓል በያዝነው ሳምንት መግቢያ ሰኞ በተለይ በሮክ ሙዚቃ አፍቃሪዎችና እንዲሁም በኩዊን የሙዚቃ ባንድ አፍቃሪዎች ዘንድ ታስቦ ውሏል። በመድረክ አቀንቃኝነቱ የሚታወቀው የኩዊን ባንድ ሙዚቀኛ ፍሬድሪ ሜርኩሪ በታዋቂው ቬምብሊ ስቴዲየም ሙዚቃ ለማየት የገባውን ሰባ ሺህ ሕዝብ አብሮት እንዲዘፍን የሚያደርግ ልዩ ተሰጥኦ የነበረው ከያኔ እንደነበር ተዘግቦለታል። የኩዊን ባንድ ሙዚቃውን ለተመልካች አሳይቶ ሲያበቃ ፍሬድሪክ ሜርኩሪ የባንዱን ስያሜ የሚገልጸውን ምልክት ማለትም አክሊልን ይደፋ እንደነበር ነው የተመለከተው። ፍሬድሪክ ሜርኩሪን ጨምሮ የጊታር የከበሮ እንዲሁም ሌሎች የሙዚቃ መሳሪያዎችን የሚጫወቱ ብሎም የሚያዜሙ ሶስት ብሪታንያውያንን ያካተተው ኩዊን የተሰኘው የብሪታንያ የሮክ ሙዚቃ ቡድን በጎርጎሮሳውያኑ 1970 ዓ ም ነው የተመሰረተው። ዓለም በ1980 ዎቹ የሰውነት ደም ሴል አመን ማኙንና ገዳዩን የኤድስ ቫይረስን ምንነት ሲተዋወቅ፣ በግብረ ሰዶሙ ዓለም ራሱን ደብቆ ይኖር የነበረው የኩዊን ሙዚቃ ባንድ አቀንቃኝ ፍሬድሪ ሜርኩሪ የቫይረሱ ተጠቂ ነበር። ምንም እንኳ በኤድስ መያዙን በይፋ አይናገርም። የፍሬድሪ ሜርኩሪ የጤና ሁኔታ ከቀን ወደ ቀን እየተባባሰ መጣ። እንዳይታወቅበትም ይጥር ነበር። ቀን ከሌሊት ሙዚቃን ይሰራ እንደነበርም ነው ታሪኩ የሚያሳየው። ከጉርጉሮሳውያኑ 1985 ዓ.ም ጀምሮ የጤና ሁኔታውን መደበቅ ያልቻለው ፍሬዲ ሰውነቱ እየከሳ ጤና ማጣቱ በግልጽ እየታየ መምጣቱ ጀመረ። ጋዜጠኞች ነገሩን ይፋ ሊያደርጉ ቢሞክሩ ፍሬድሪ ሜርኩሪና የሙዚቃ ባልደረቦቹ ምንም አይነት ቃለ ምልልስ ባለመስጠታቸው ነገሩን በይፋ ሊያረጋግጥ የሚችል አልተገኘም። ምንም እንኳ አጋላጭ የፎቶ ጋዜጠኞች አንድ ጊዜ ሊመረመርበት በሄደበት ቦታ ሁሉ ተከታትለው ገብተው ነገሩን በማረጋገጫ ይፋ ለማውጣት ቢሞክሩም ከቀን ወደ ቀን የሰውነቱ መጠን እየቀነሰ የመጣው ፍሬድሪ ሜርኩሪ በ1990 ዓ ም የሙዚቃ ባንዱ ለብሪታንያ ሙዚቃ ላበረከተው ከፍተኛ አስተዋጽኦ ብሪት አዋርድ የተሰኘውን የክብር ሽልማት ፍሬድሪ ሜርኩሪ መድረክ ላይ ወጥቶ ሲቀበል የእናመሰግናለን መልእክትን የተናገረው ሌላው የሙዚቃ ባንድ ባልደረባ ነበረ። ፍሬድሪ በዕለቱ እጅግ ከስቶ መታየቱ ተዘግቧል። እንዲያም ሆኖ የሙዚቃ ባንዱ የመጨረሻውን የሙዚቃ አልበሙን ለመስራት ትንሽ በትንሽ ሙዚቃን እየሰራ ሜድ ኢን ኢንሄቨን የተሰኘውን አልበሙን በ991 ዓ.ም ሰርቶ ጨርሷል። ይህ የሙዚቃ አልበም ገበያ ላይ የዋለው ግን ከአራ ዓመት በኋላ በ1995 ዓ ም ነበር። ኤድስ ቫይረስ እንዳለበት የማይናገር የነበረው እውቁ የኩዊን ሮክ ሙዚቃ አቀንቃኝ ፍሬድሪ ሜርኩሪ በጎርጎሮሳውያኑ 1991 ዓ ም መጨረሻ ከዚህ ዓለም በሞት ከመለየቱ አንድ ቀን በፊት ለጋዜጠኞች በይፋ አዎ፣ ኤድስ አለብኝ ሲል አመነ። ይህንን በተናገረ በነጋታው በቫይረሱ ምክንያት ይማቀቅበት በነበረው በሳንባ ህመም ይህችን ዓለም ተሰናበተ። በህይወት ዘመኑ በሰራቸው ድንቅ ሙዚቃዎች ፍሬዲ ሜርኩሪ ስሙ ዛሬም ህያው ሆኖ ይታወሳል። አድማጮች፣ የዛሬውን መሰናዶይን አጠናቀኩ። አዜብ ታደሰነኝ ጤና ይስጥልኝ።